ሰሞኑን በትግራይ ክልል በምስረታ ላይ ያለና ትግራይን ገንጥሎ አገር ለማድረግ እሰራለሁ የሚል ፓርቲ አመራር አነጋግረን ሀሳባቸውን ማስደመጣችን ይታወሳል። ያንን ተከትሎም በጉዳዩ ላይ ሌሎች ሀሳቦች ያሏቸውን ሰዎች ይዘን እንደምንቀርብ ቃል መግባታችንም አይዘነጋም። በዚህ መሰረት ሀሳባቸውን የጠየቅናቸው የአረና አመራር የትግራይ ሕዝብ እና ትግራይ የኢትዮጵያ ማዕከል ነው ብለዋል። ትግራይ ሀገር መሆን አለባት የሚል ሀሳብና አላማ ይዞ የተነሳውን ፓርቲ አቋምም እንደማይቀበለው አስታውቋል። የትግራይ ህዝብ ወደ መገንጠል የሚያሳስበው ታሪካዊም ሆነ ስነ ልቦናዊ ምክንያት የለምም ብሏል። አረና ዘጋቢያችን ሙልጌታ ጽብሐ የአረና ለሉዓላዊነትና ዲሞክራሲ ፓርቲ ህዝብ ግንኙነት አቶ አምዶም ገብረስላሴን አዲስ በተቋቋመው ፓርቲ ዓላማ ዙሪያ አነጋግሯቸዋል። ቀጥሎ ይቀርባል። በቅርቡ በትግራይ ክልል አንድ የፖለቲካ ፓርቲ ተመስርቷል። ይህ የፖለቲካ ፓርቲ ከሌሎች የትግራይ ፓርቲዎች በተለየ መልኩ ትግራይ ሀገር ልትሆን ይገባል ብሎ የሚያምን ፓርቲ ነው እና የዚህ ፓርቲ አቋም እንደ አረና እንዴት ነው የምትገነዘቡት? አረና የትግራይ ህዝብና ትግራይ የኢትዮጵያ ማዕከል ነው። መጀመሪያ የተጠነሰሰበት ዋና የኢትዮጵያ አካል ነው። ኢትዮጵያ ማለት ከትግራይ ነው። ሌሎችም እንደለሆነው የትግራይ ህዝብ ወደ መገንጠል የሚያሳስብ ታሪካውን ስነ ልቦናውን፣ ምንም ምክንያት የለም። ግን እንደ አጀንዳ ይሄ ፓርቲ እንደዛ ብሎ ሲመጣ አዲስ አይደለም። ህወሀትም ለተወሰነ ጊዜ ለአጭር ጊዜም ቢሆን የመገንጠል ትግራይ ሪፐብሊክ አደርጋለሁ ብሎ ተንቀሳቅሶ ነበር፣ በመጀመሪያ አካባቢ። አሁንም የዚህኛው በህገ መንግስታችን ጭምር የመገንጠል መብት ብሎ አቅርቧል። አረና ግን የትግራይ ህዝብ መስዋዕትነት ሁሉ እንተናውን ሰጥቶ የመሰረተውን ሀገር አይሄድም። ትግራይ የሀገረ መንግስት ዋና ማዕከል ነበረች። ማዕከል በነበረችበት ጊዜ ደግሞ ወደ ልማት፣ ወደ ተሻለ ለውጥ መጓዝ የቻለችበት በተለይ አክሱም ስልጣኔ ጊዜም ሲያነሱ ሰምተናል ና አክሱም ስልጣኔ መውደቅ ከጀመረ በኋላ ግን ትግራይም ወደ ቁልቁሎት ጉዞ ጀመረች። ይህንንም ዋና ምክንያቱ የሀገረ መንግስት መሰረታዊ የነበረውን ስለፈረሰ ነው ብለው ያነሳሉ። አሁን ሀገር ስላልሆነን ነው የወደቅ ነው የሚባለው። መጀመሪያ ሀገር ነበርን እኮ በነሱ አገላለጽ፣ ለምንድን ነው ከዛ ስልጣኔ መውደቅ የጀመር ነው የሚል ጥያቄ መመለስ ነበረባቸው። ትልቅ ማማ ላይ ለምን መውደቅ ጀመርን የሚል መመለስ አለበት። አሁን ሀገር የሆነ የትኛውም ህዝብ እድገት ያመጣል የሚል ሳይነስ በጣም ኋላቀር ነው አስተሳሰቡ። ምክንያቱም የአፍሪካ ሀገሮች በቅኝ ግዛት ነበሩ። ከዛ በኋላ ሀገር ሆኑ። ሀገር ስለሆኑ አልተለወጥም። ሀገር መሆኑ በራሱ ለውጥ አያመጣም። ለውጥ የሚያመጣ ዴሞክራሲ መኖር አለበት። የሀሳብ ነጻነት መኖር አለበት። ኢኮኖሚ አማራጮች፣ የፖሊሲ አማራጮች መኖር አለባቸው። የተሻለ ፖሊሲ ይዞ የህብረተሰብን ጥያቄ በሚመልስ መልኩ ስራ የሰራ ህዝብ ነው የሚለወጠው እንጂ ሀገር መሆኑ ራሱ የእድገት ምንጭ ሊሆን አይችልም። ከዚህ ጋር ተያይዞ ደግሞ የሚነሳው አንድ ጉዳይ አለ። ትግራይ የኢትዮጵያ ማዕከል ነበረች። የአክሱሞ ስልጣኔ ጊዜ ግን ለትግራይ ወይም አሁኑ ላለው የኤርትራ የተወሰነ ክፋል እንጂ ያለችውን አሁን ኢትዮጵያ አይመለከታትም። አሁኑ ያለችው ኢትዮጵያ የአንድ መቶ ሰላሳ አመት ወይም ከአስራ ስምንት ዘጠናዎቹ አካባቢ የተመሰረተች ሀገር ነች ብለውም ያነሳሉ። ስማየት ሲቪላይዜሽን ከየት ከየት ነው ብሎ ማየት አለባቸው እንጂ ማእኩል ብቻ ነው ማለት ስህተት ነው። እስከ ደቡብ አረቢያ፣ እስከ አረቢያ፣ እስከ ግብጽ፣ እስከ ሱዳን ተቀረው ደቡብ ኢትዮጵያ ምዕራብ ኢትዮጵያም ጨምሮ የነበረ ታላቅ ግዛት ከዓለምም አሉ ከሚባሉ ስልጣኔዎችም አገሮችም ማዕከል የነበረ አክሱም ማዕከል አድርጎ ማለት ነው የነበረ ስልጣኔ እዚች ኤርትራና ትግራይ ብቻ ነው ማለት ከተናገሩትም ትልቅ ነበርን ከሚሉትም ሀሳብ የሚቃረን ነው እና ይሄ ጉዳይ ከአስራ ዘጠኝ ምናምን መጣች የሚለው ይሄም ስህተት ነው። በዓለም ታሪክ ውስጥ መታወቅ ያለበት የመንግስትነት ቦታውን ለቆ የማያውቀው እንደ መንግስት ከአክሱማዊ ስልጣኔ ጀምሮ እስከአሁኑ የመንግስትነት ክፍተት ያልፈጠረ ኢትዮጵያ ነው። ኢትዮጵያ ማለት ከአክሱማዊ ስልጣኔ ጀምሮ አሁን ትግራይ ላይ ያለው ነው እና ይሄ በዚህ ምክንያት ነው በዚህ ምክንያት ነው የሚለውን ሸፍጥ ነው። ለራሳቸው ለመገንጠል እንደሚመቻቸው ታሪኩም እያጣመሙት ነው። በአሁኑ ጊዜ በኢትዮጵያ ያለውን ችግር አለ። በዚህ የኢትዮጵያ ችግር ደግሞ የሀሳብ መቃረን አለ። ይህንን የሀሳብ መቃረን አንዱ የፌዴራሊዝም ስርዓት ይደግፋል፣ አንዱ አህዳዊ ስርዓት ይደግፋል። ሌላውም ደግሞ እኛ በቁጥር ብዙ ነን ብለው ሶስት ወይም ሌላ ብሔሮችን እኛ ዋና እንሆናለን፣ ሌላውም ደግሞ ተከታይ ሆኖ ከኛ ጋር ይሆናል ብለው የሚያነሷሉ። ስለዚህ ይህንን ሀሳቦች እርስ በእርሳቸው የሚጋጩና የማይስማሙ ስለሆኑ በዚህ ውስጥ ደግሞ መታገል በዚህ ውስጥ ደግሞ ጊዜያችን ማጥፋት አንፈልግም። የማይታረቅ ሀሳብ ነው ለብዙ ዓመታት ቆይቷል። በዚህ በን የማይታረቅ ሀሳብ እንዴት እንቀጥላለን የሚል ሀሳብም ይነሳል። የፖለቲካ ፓርቲ ሲፈጠር የተለያየ ሀሳብ ሲኖር ነው እንጂ አንድ አይነት ሀሳብ ቢሆን አንድ ላይ ይጠቃልላል። የተለያዩ ብሄር ብሔረሰቦች ስላሉ አይደለም የተለያየ ሀሳብ ስላለው ነው። እንደ ህዝብ ትግራይ ላይ ለምሳሌ እስከ ሰባት የሚደርሱ ፖለቲካ ፓርቲዎች አሉ። እነዚህ ለምን አይታረቁም? የተለየ ሀሳብ ስላላቸው ለትግራይ ክልል መፍትሄ የሚሆነው ይህን ሀሳብ ነው ስለሚሉ ከታረቁ ግን መፍትሄው አንድ ነው ማለት ነው። ስለዚህ በፖለቲካ ፓርቲ ሆነው መቀጠል አያስፈልግም እና በኢትዮጵያ ያለው የማይታረቅ የሚባል ፖለቲካ የለም። የተሻለውን ያለውን ህዝብ ነው የፈለገውን ይመርጣል። ከዛ ፌዴራሊዝሙን መሬት ላይ ማውረድ ነው እንጂ እንደ በፊቱ በህገ መንግስት የተሰጠውን በፓርቲ አይዲዮሎጂ ማፍረስ፣ እሱ ነው እያጣላን ያለው እንጂ ሀቀኛ ዲሞክራሲያዊ ስርዓት ተፈጥሮ በኢትዮጵያ ያለውን የፌዴራሊዝም ስርዓት ተገሯ ቢሆን እያንዳንዱ ክልል የራሱ ፖሊስም መውጣት ይችላል። የራሱ የማይቃረን ወይም የማይጣጣም እየተባለ ያለውን በክልሉ ማሳካት ይችላል። ለምሳሌ ትግራይ መንግስት ሆኖ የመጣው ፓርቲ ለክልሉ የሚመጥን ፖሊስ አውጥቶ ማልማት ይችላል። የቆየው መንግስት ይህን አይፈቅድም ነበር። ምክንያቱም በአይዲዮሎጂ ደረጃ ማለት ወደ አንድ ማዕከል መምጣት አለብህ ይላል እና ይሄ የስርዓቱ ችግር እንጂ ይኸው ህዝቦቹ ችግር አይደለም። እንደ የሀብተግነታቸው እንደ ሪሶርሱ እንደ የፍላጎታቸው የራሳቸውን ራሳቸው ማስተዳደር ይችሉ ነበረ እና ይህ ማይታረቀው የሚለው ተቀባይነት የለውም። ጭቆናም ቢኖር ግፍም ቢደርስ ሀገር መመስረት እፈልጋለሁ የሚል ከህዝቡ አካል የሆነው እንደ ፓርቲ ቢቋቋም እንዴት ነው በአንድ ሀገር ውስጥ እየተጨቆነ ይኑሩ ብላችሁ ታምናላችሁ? በኢትዮጵያ ጭቆና ነበረ አሁንም አለ። ለምሳሌ ሀያ ሰባት ዓመት ከትግራይ የመጣው ህወሀት ነው የኢህአዴግ እሱን የሚያሽከረክረው። ስለዚህ እንደዚህ ከሆነ ከትግራይ መገንጠል አለብን ማለት ነው። ምክንያቱም አሁንም አለ። በዚ ሰዓትም የትግራይ ህዝብ እየተጨቆነ ነው። እስቲ ወዴት ይገንጠልሽ? ጭቆናን ለመሸሽ መገንጠል መፍትሄ አይደለም፣ ጨቋኙን ታግለህ መጣል ነው። ለምሳሌ ደርግን ጭቋኝ ነበረ። የትግራይ ህዝብ፣ ሌላው ህዝብ ተዋግቶ አሸነፈው። ቢያንስ ህገ መንግስት ያለው የተወሰነ የስሙላ ምርጫም ያለበት የተወሰነ እንኳን የተወሰነ ለውጥ አለ። እስከ የት ነው መገንጠል ለምሳሌ እንደ መቀለ ህዝብ ህወሓት ጭቋኝ ስለሆነ የመቀለ ህዝብ መገንጠል አለበት ከትግራይ ማለት ስህተት ነው። እና ለጭቆና ዋና መፍትሄ መገንጠልና መሸሽ ሳይሆን ጠንክረህ ታግለህ በህዝብ የተመረጠ መንግስት መፍጠር ነው። ለአሜሪካ ድምፅ ሙሉጌታ አጽብሃ መቀለም